ሰላም ለርእስከ በመንበረ ክሳድ ዘተሳረረ እንዘ ማእሰ ስጋ ይለብስ ወእንዘ ይትገለበ ጸጉረ ኢየሱስ ክርስቶስ ከመ ቃለከ ነገረ ይወርሱ በእንቲአከ ነዳያነ ዓለመ ክብረ ወቀደምትኒ ይከውኑ ድህረ